እንደምን history እንደምን ዋላችሁ ልዑካን አንዳች ታሪክ እውን ልናደርግ ተዘጋጅተናል። ለታሪክ እንግዳ ያልሆነችው የፊላደልፊያ ከተማ አንድ ሌላ ታሪክ ከመዝገቧ አሰፈረች። በዩናይት ስቴትስ የፖለቲካ ታሪክ የመጀመሪያዋ ሴት ለፓርቲያቸው ፕሬዝዳንታዊ እጩነት ለድምጽ መስጫ ስነ ሥርዓት ቀረቡ። የድጋፍ ድምጻችሁን የምትሰጡ አዎ በሉ፣ የምትቃወሙ አይ። የኦሃዮ ክፍለ ግዛቷ ዲሞክራት ማርሻ ፈጅ ናቸው። ከእርሳቸው አስቀድሞ የሰማችኋቸው ደግሞ የዩናይት ስቴትሱ ዲሞክራቲክ ፓርቲ ብሔራዊ ኮሚቴ ሊቀመንበር ተተኪ የቦልቲሞራ ከንቲባ ስቴፋኒ ራውሊንግስ ብሌክ ናቸው። ለፕሬዚዳንታዊ ምርጫ ፉክክር የፓርቲያቸውን ታሳቢ እጩ ሴናተር ሂላሪ ክሊንተንን ለተመራጭ እጩነት ያቀረቡበትን ድምፅ ነበር የሰማ ነው። ጉባኤው ከሚካሄድባት የምስራቅ ዩናይትድ ስቴትስ የፔንስልቬንያ ክፍለ ግዛት ዋና ከተማ ፊላዴልፊያ እናመ ሶራ አለኬ ከስፍራው እየዘገበልን ይገኛል። ሶራ እንደምናመሸ እንደምናመሸ አሉላ፣ ሁለተኛው ቀን በተለየ ድምቀት የተካሄደበት ስነ ስርዓት ነበር የተከታተል ነው። እስኪ ወደዚያ ውሰደን አሉላ በአሜሪካ ታሪካዊ ከተማ ሌላ ታሪክ ሂለሪ ክሊንተን በአሜሪካ በትልቁ ፓርቲ ለፕሬዚዳንትነት ስታጩ የመጀመሪያ ሴት ሆኗል። በሂሊ አስጨራሽ ጉዞና ብዙ ሚሊዮን ዶላሮች ወጥቶበት ከዘጠኝ ዓመት በፊት የተጀመረው በመራራ አወዳደቅ ሳይሳካ የቀረው የሂለሪ ክሊንተን ፕሬዚዳንታዊ ውጭነት ውድድር ትላንት ማታ በፊላደልፊያ ከተማ በፈሽታ ተጠናቋል ማለት ይቻላል። አልሁላ ይሄን ይመስላል ሂለሪ ክሊንተን ተፈካካሪያቸውን በርኒ ሳንደርስን ደግሞ አሸንፈው ለመቀጥሎ ውድድር እንደሚዘጋጁ ነው በተጠበቀው ከአራት ሺ ሰባት መቶ ሰባ ስድስት የሚሆኑና ከተለያዩ የአሜሪካ ግዛቶች የተወጣጡ የፓርቲ ተወካዮች፣ የንግዱ ማህበረሰብ እና ሲቪል ማህበራት ነበረ። ትናንትና ድምጽ በመስጠት ሂላሪን የሾሙት ፕሬዚዳንት ክሊንተን የፕሬዚዳንት ክሊንተን የቀድሞ ባለቤት፣ የኒውዮርኩ ሴኔተር፣ የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ከዘጠኝ ዓመት በፊት የተጀመረው ፕሬዚዳንታዊ ምርጫ ሳይሳካላቸው በፕሬዚዳንት ኦባማ ነበር ተሸንፎ ሳይሳካላቸው ቀርቶ አሁን ተመልሶበት ለፕሬዚዳንትነት የታጩት ትናንትና ዲሞክራቶች ጠቅላላ ጉባኤ ላይ ንግግር ያደረጉት ተናጋሪዎችም ሌሎችም ነበሩ። ክሊንተን በስራቸው ልምድ በስራ ልምዳቸው ባከናወኑት ተግባር፣ በመምራት ችሎታቸው ነው ያመሰገኗቸው። አሉላ መልካም እንግዲህ፣ በትላንቱ በርካታ ተናጋሪዎች በቀረቡበት ዝግጅት ምናልባት የሚሳቸውን ህይወት ከማንም የበለጠ በቅርብ የሚያውቁ ብዙ አስርታትም ወደ ኋላ ወስደው ታሪካቸውን ያጋሩ አንድ ተናጋሪ ነበሩ። እኚህ ሰው ቢል ክሊንተን ናቸው። እስኪ የተከታተልክበትን እንስማ በኔ ቦታ ሆናችሁ እኔ የሰማሁትን ብትሰሙ፣ ራት ላይ ሁነን ምሳ ላይ ይሁን ረጅም መንገድ በእግራችን እየተጓዝን ይሁን የምትለውን ስትሰሙ፣ እንደው እቺ ሴት በቃ ይሁን ይሁን የምትለው ነገር የለም እንዴ ትሉ ነበር። በሁሉም ነገር በቃ ወደፊት መግፋት መቀጠል ብቻ ነው የምታውቀው። እንግዲህ እንደሰማው አሉላ የቀድሞ የአሜሪካ ፕሬዚዳንት ቢል ክሊንተን ሂለሪ ክሊንተንን የሰለው ሰው ናቸው በማለት ያመጓግሷቸዋል ውድድሩ በሁለት ሰዎች መካከል ነው የተደረገው፣ አንደኛው አስመሳይ፣ ሌላኛው እውነተኛ ሰው በማለት ነበር ዶናልድ ትራምፕን የወቀሷቸው። ሌላው ደግሞ የቀድሞው ተፎካካሪያቸው የቨርሞንት ሰነተር በርኒ ሳንደርስ ትናንትና ደጋፊዎቻቸውን ሂለሪ ክሊንተን እንዲመርጡ ተማጽናቸዋል። ትላንት ማታ ደግሞ ራሳቸው መርጣቸዋል። እንዲ በማለት ሂለሪ ክሊንተን የዴሞክራቲክ ፓርቲው የፕሬዝዳንታዊ እጩ ተወዳዳሪ እንድትሆን ቦታ አለቃል። ሶራ ይህ በተለየ ስሜት የታየ ምናልባትም ታሪክ የተሰራበት የተባለ የመጀመሪያዋ ሴት አንድ ዋና ፓርቲ እጩ ሆነው የቀረቡበት አጋጣሚ ከቅዋሜም ማራቀም ቀደም ብለህ ያነሳሃቸው በርኒ ሳንደርስ ደጋፊዎች አንዳንዶቹ በሆታ ተቃውሟቸውን ሲገልጹ፣ አፋቸውን ሸብበው በዝምታ ተቃውሟቸውን ሲገልጹ በተለይ የመገናኛ ብዙኃን የተቀመጣችሁበት አካባቢ በቴሌቪዥን መስኮት ተመልክተናል። አሉላ እንደምታወቀው በርኒ ሳንደርስ ብዙ ሚሊዮን ደጋፊ ነበራቸው። በተለይም አንድ ሺህ ዘጠኝ መቶ ደልጌት ወይም ደግሞ የፖለቲካ ተወካይ ነበራቸው የፓርቲ ተወካይ ነበራቸው። እነዚህ ሁሉ ድምጽ ሰጥተዋል ትናንትና። ሌሎች ደግሞ እነዚህ ሰዎች ከተማ ውስጥ ዞሬ እንዳነጋገርባቸው ሌሎችም ደግሞ እንዳየው አፋቸውን በላስቲክ የሸፈኑ ሳይለንስ ወይም ደግሞ እንዳንናገር ተከልክለናል ያሉ በፌስቡክ ደግሞ በአማርኛ ፌስቡክ ላይ ሌሎችም እንዳነጋገር ናቸው ምንድነው የምሉት? እኛ በርኒ ሳንደርስ ይሄን ያደርግብናል ብለን ይኬደናል ብለን አልጠበቅንም። ምክንያቱም በጣም ለፍተውበታል፣ እንዲህ ማድረጋቸው ያሳዝናል በሚል ነው ቅራኔያቸው ያሰሙት። እንዲሁም ተቃውሟቸውን እንደሚቀጥሉ እንደማያቆሙ ነው እስካሁንም እንደሚቀጥሉ ነው የተናገሩት አሉላ። በዚህ ዲሞክራሲ ቦታ አልተሰጣቸውም፣ ብሶት ያላቸው ናቸው። አገለሉን ነው ያሉት። ሌሎችን ሲጠቅሙ ዲሞክራሲያችን የንግድ ኮርፖሬሽኖች እንዲቆጣጠሩት ሆኗል ያሉት የሳንደርስ ደጋፊ ናቸው ከልኡካኑ መካከል። ታዲያ በድጋፉ በኩልስ ክሊንተንን በመደገፍ የቀረቡ የተናገሩትን ሊኖር ይሆን? ብዙ የምሉት እነሱ ለነሱ የሰሽታ ቀን ነው፣ የደስታ ቀን ነው። ምክንያቱም ይሄን ይደርሳል እንደርሳለን ብሎ እንደነገሩኝ ማለት ነው። እዚህ እንደርሳለን ብሎን አልጠበቅንም ምክንያቱም በጣም የደከሙበት ወደ አስር ሚሊዮን ብር ምናምን የወጣበት ውድድር ነበረ። ሂለሪ ክሊንተን እራሳቸው ተናግሯል። ማሸነፋቸውን እንደታወጀ ከኒውዮርክ ከምርጫ ቅስቀሳ ሳተላይት እንዳስተላለፉት እንዲህ ቀኑ የእኛ ቀን ነው። እንደውም በጥሬሱን ተረግሞ መስተዋቱም አደቀቅ ነው ነው ያሉት። ምናልባት ሳተኛ አምሽታ ይህን ፕሮግራም እየተከታተለች ያለች ልጅ ካለች ለምቀጥሎ የእናንተ ጊዜውን እና ተዘጋጁበት ነው ያሉት። በጣም ደጋፊ እንዳላቸው ነው ብዙ ያየንና የተረዳ ነው አሉላ ከደጋፊዎቻቸው ያንዳቸውን እንስማ all the rights denied to blacks all the rights denied to women we're sort of coming full circle and እንዴ፣ እንደሰማው አሉላ ለነሱ የደስታ ቀን ነው፣ ለሌሎች ደግሞ ያዚያን ቅልቅል ነበረው ማለት ይቻላል። አሉላ ግርም ነው። የምርጫ ሂደቱም የጠበቀ ፉክክር የታየበት የሳንደርስ ደጋፊዎች በተለየ ስሜት አሁንም ድረስ ባልተቋረጠ ተቃውሟቸውን እየገለጹ ያሉበት የሚደግፏቸውን ሳንደርስን ሳይቀር የተቃውሞ አስተያየታቸውን ከመስጠት ያልተመለሱበትን ተመልክተናል። ሶራ፣ ወደ ዛሬው ምሽቱ ተወስደን የትናንትናው ምሽት ብሎ ይህን ከመሰለ ዛሬስ ምን ይጠበቃል? ባጭሩ በዛሬ ምሽት የሚጠበቀውን ሁኔታ ብትገልጽል ይችላሉ እንዳየኸው፣ የትላንት የድሮ ፕሬዚዳንቶች ናቸው የተናገሩት። ዛሬ ደግሞ የአሁኑ ፕሬዚዳንቶች ናቸው የሚናገሩት። ፕሬዚዳንት ኦባማ ይናገራሉ፣ ጆ ባይደን ይናገራሉ። እነዚህ ሁለቱም ድሮም ከሂለሪ ክሊንተን ጋር ዞሮ በተለያዩ መድረኮች ሲደግፏቸው፣ ህዝቡን ሲያሰባስቡላቸው፣ ሲመሰክሩላቸው ነበሩ። ያለፉበትን ከፕሬዚዳንት ኦባማ ጋር ስምንት እና ሰባት ዓመት ያሳለፉበትን ይናገራሉ። ፕሬዚዳንት ኦባማ በዚህ ነው ግሩም። ሶራ እንግዲህ የዛሬውንም ምሽት ሂደት ተከታትለ በነገው ምሽት ታቀርብልናለ። ሳምንቱን ሂደቱ እስከሚጠናቀቅ ድረስ ዘገባ ዘገባዎችን እንጠብቃለን። ለአሁኑ አመሰግናለሁ። መልካም ቀን። አመሰግናለሁ። መልካም ቀን ይሁንላችሁ።